ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። የአውስትሬልያ መንግሥታት ጉባኤ ከሰመ፣ ብሔራዊ ካቢኔ በዘላቂነት ቆመ በሮቦት ዕዳ ፕሮግራም የተሰበሰበው 720 ሚሊዮን ዶላርስ ተመላሽ ሊሆን ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የብሔራዊ ካቢኔ የኮሮና ቫይረስ ወረርሽኙ ቢያበቃም በሥራ ፈጠራ ላይ ትኩረት ለማድረግ በቋሚነት እንደሚቀጥል ተገልጧል። ይህንን በዛሬው ዕለት አርብ የገለጡት ጠቅላይ ሚኒስትር ስኮት ሞሪሰን ሲሆኑ ከዚህ ቀደም የነበረውን የአውስትራሊያ መንግሥታት ጉባኤን ይተካል። የብሔራዊ ካቢኔው የፌዴሬሽን ስቴትና ግዛቶችን አካቶ የቆመው በወርሃ ማርች በኮቪድ-19 ላይ ለመምከር ነበር። አቶ ሞሪሰን ካቢኔው በየአስራ አራት ቀናት መሰብሰቡን እንደሚቀጥልና በድኅረ ወረርሽኝ ወቅት በየወሩ እንደሚታደምም አስታውቀዋል። አያይዘውም ካዋግ ኢዝ ኖ ከዋግ ከስሟል። ፍጹም አዲስ በሆነ አሰራር ይተካል። ያ አዲስ አሰራር የሚያተኩረውም በብሔራዊ ካቢኔ ወቅት ያስገኛቸውን ስኬቶች ላይ በማተኮር ነው። የብሔራዊ ካቢኔው ወደፊት የሚገሰግሰው በአንድ ነጠላ አጀንዳ ነው። ያም ሥራዎችን መፍጠር ነው። ስራ የመፍጠር አጀንዳ ይኖረዋል። ስራዎችን ለመፍጠርም ብሔራዊ ካቢኔው በፌዴራል ስቴትና ግዛቶች ትብብር የማሻሻያ ለውጥ ሂደቶችን ያከናውናል በማለት የተግባር ትኩረቱን አመላክተዋል። ይህ በእንዲህ እንዳለም በኮሮና ቫይረስ ወረርሽኝ ሳቢያ በኤፕሪል መጨረሻ ላይ የአርባ ቢሊዮን የፌዴራል በጀት ጉድለት ታይቷል። የፋይናንስ ሚኒስትር ማቲያስ ኮርማን ጉድለቱ ከተጠበቀው በላይ ከፍ ያለ መሆኑን ገልጠዋል። በአወዛጋቢው የሮቦት ዕዳ ፕሮግራም ከ720 ሚሊዮን ዶላርስ በላይ የተሰበሰበው ገንዘብ ተመላሽ ሊሆን ነው። ገንዘቡ ከ470 ሺ ዕዳዎች የተሰበሰበ ሲሆን የፍርድ ቤት ሙግትም ገጥሞታል። የመንግሥት ግልጋሎት ሚኒስትር ስቲዋርት ሮበርትስ ገንዘቡ ከጁላይ ጀምሮ ተመላሽ እንደሚሆን ሲገልጡ ይህ ፕሮግራም በወቅቱ በነበረን መልካም የተባለ መረጃ መሠረት ከአምስት ዓመት በፊት የተጀመረ ነው። እኔም ለ12 ወራት ኃላፊነቱ የሚመለከተኝ ሚኒስትር ነበርኩ። መረጃው ያልተሟላ ስለመሆኑ መሆኑ መታወቅ እንደጀመረ ወዲያውኑ ፈጣን እርምጃ ወስጄ የዳ ስብሰባውን አስቁም ያለው ግልጽነት የተሞላበት መረጃም ይዤ ለአውስትራሊያን ሕዝብ ለማሳወቅ እንደምመለስ ቃል እገባለሁ ብለዋል። በሌላ በኩል ግና የዳ ስብሰባው ህገወጥ ነው በሚል የፌዴራል ፍርድ ቤት ባለፈው አመት መበየኑ ይታወሳል። ከአምስት አንድ ደብዳቤዎች ለሰዎች ተልኮ የነበረውም የተሳሳተ መረጃን ተመርኩዞ ነበር። ቻይና በዓለም አቀፍ በረራዎች ላይ የጣለችውን ገደብ እስከ ጁን መጨረሻ አራዘመች። ወደ አገሯ የሚመጡ ተሳፋሪዎች የኮሮና ቫይረስ ወረርሽኝ ሊያስፋፉ ይችሉ ይሆናል በሚል ከወርሃ ማርች ጀምሮ የበረራ መስመሮችን በእጅጉ አሳንሳለች። በአምስት አንድ ፖሊሲዋ መሰረትም በሳምንት አንድ ቀን የቻይና አንድ አውሮፕላን ወደ ውጭ የሚበር ሲሆን በአንጻሩም አንድ ዓለም አቀፍ አውሮፕላን ወደ ቻይና መግባት ይችላል። ይኸው ፖሊሲ እስከ ጁን 30 እንደሚቀጥልም በቢጂንግ የሚገኘው የዩናይትድ ስቴትስ ኤምባሲ ገልጧለን። በሌላም በኩል ቻይና በሆንግ ኮንግ ላይ ጣለችውን የጸጥታ ሕግ አውስትራሊያ፣ እንግሊዝና ካናዳን ተከትላ ብታወግዝም እርምጃውን ተጻራ ማዕቀብ እንደማትጥል ጠቅላይ ሚኒስትር ስኮት ሞሪሰን አስታውቀዋል። የዩናይትድ ስቴትስ ሚኒያፖሊስ ከንቲባ በፕሬዚደንት ትራምፕ ደካማ አመራር አሳይተዋል መባላቸውን እንደማይቀበሉት አስታወቁ። ከተማይቱ ለሶስት ተከታታይ ቀናት የተቃውሞ ሰልፎች የቀጠሉባት ሲሆን ሕንፃዎች በእሳት ጋይተዋል። ሰልፈኞች በአፍሪካዊ አሜሪካዊው ጆርጅ ፍሎይድ ሞት ሳቢያ አራት የፖሊስ ሰራዊት አባላት ላይ ክሶች እንዲመሰረቱ መጠየቃቸውን ቀጥለዋል። የ48 ዓመቱ ፍሎይድ ሕይወቱ ከማለፉ በፊት አንድ የነጭ የፖሊስ ሰራዊት አባል በጉልበቱ አንገቱን ተጭኖ ይዞ እንደነበር የሚያሳይ ቪዲዮን ተከትሎ የስቴትና ፌዴራል አቃቤ ሕጎች ምርመራዎችን በየፊናቸው ማካሄድ ጀምረዋል። የሚኒያፖሊስ ከንቲባ ጃኮብ ፍሬይ የፖሊስ አባሉ ታስሮ ክስ እንዲመሠረትበት ጥሪ አቅርበዋል። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የአውስትሬሊያ መንግስታት ጉባኤ ከሰመ፣ ብሔራዊ ካቢኔ በዘላቂነት ቆመ፣ በሮቦት እዳ ፕሮግራም የተሰበሰበው 720 ሚሊዮን ዶላርስ ተመላሽ ሊሆን ነው የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።